የወጣቶች አለም ትምህርቱን ከአንደኛ ክፍል ጀምሮ የተማረው የአትሌት ኃይሌ ገብረሥላሴ ሀብት በሆነውና በእናቱ ስም በተሰየመው የወይዘሮ አየለች ደገፉ መታሰቢያ አጸደ ሕጻናትና አጠቃላይ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ነው። ብሩክ ዘውዱ በትምህርት ቤቱ ቆይታው ከፍተኛ ውጤት ከሚያስመዘግቡ ተማሪዎች መካከል አንዱ እንደነበርና ከሰባተኛ ክፍል ጀምሮ አንደኛ እየወጣ ማጠናቀቁን ለዶች በሌ ተናግሯል። መጀመሪያ ላይ ደረጃ እንኳ ያዝኩት ሩኬጂ ስሪ ኪንደር ጋርተን እያለሁ ነው። ሶስተኛ መሰለኝ የወጣሁት። ከዛ አንደኛ ክፍል ላይ ለመጀመሪያ ጊዜ አንደኛ የወጣሁ። ከዛ አንድ ሁለት አንድ ሁለት እያለ የሆነ አምስተኛ ክፍል አካባቢ ደግሞ ትንሽ ዝቅ ብዬ ነበረ አምስተኛ የወጣሁ። ከሰባት ጀምሮ ግን ማስታወሳ አንደኛ እንደወጣሁ አውቃለሁ። ያው አንዴ አንደኛ ከወጣ መውረድ ስለማይፈለግ በዛው ይቀጥላል። የ2011 ዓ ም የ12ኛ ክፍል ማጠናቀቂያ ፈተናውን ወስደው ውጤት ከሚጠብቁት ተማሪዎች መካከልም ከአቶ ዘውዱ ባይሌና ከወይዘሮ ኤልሳቤት ጥላሁን ከ19 ዓመታት በፊት የተወለደው ብሩክ ዘውዱ ያመጣውን ውጤት ለማወቅ ከኮምፒውተር ቤት ወደ ኮምፒውተር ቤት እየተዘዋወረ ሲሞክር ከጓደኛው ቤት በመሄድ ያመጣውን ውጤት ማወቅ እንደቻለና ሆኖም ግን ከፍተኛው ውጤት የእሱ መሆኑን እንዳላወቀ ተናግሯል። ግብ እያስቀመጥኩት ነበረ። የሆነ ከ6 30 እስከ 6 50 አመጣለሁ ብዬ ነበር። የሰራው 6 45 አምጥቻለሁ። እና ደስ ብሎኛል በጣም። እንዴት ነው የሰማኸው አንተ? አንደኛ ነገሩ እዚህ በጣም ሲጨናነቅብን ኢንተርኔት ካፌ ከጓደኛ ዳግም ጋር እና ስናይ ይዛም የሆነ ሰርቨሩ በጣም ኦቨርሎድ በስቶበት እየሰራ አልነበረም። በቃ ዝናብ ሲዘንብ ወደ ጓደኛ ቤት ሂደን ዝም ብለን እየሞከር ነው በስልክና በኮምፒውተር የሆነ ሰዓት ላይ ዌብሳይቱ መጣ። ከዛ ውጤት አየ ነው ደስ ብሎን እና አሪፍ ውጤት ነበር። ሁለታችን ግን ከሀገር እንደሆነ አላወቅንም ነበር። በቃ ሰራን አሪፍ ምናምን እያለን ከዛ ነው ስልክ እየተደወለ ጣሪያው ነው እንደዚህ ነው ምናምን መጀመሪያ እየቀለዱ መስሎ ነበር ጓደኞችን ስለነበር፣ በኋላ ግን ትልቅ ሰዎች ሲደውሉ፣ ያው እውነት መሆኑ ገባን። ግን ያው በጣም ደስ እያለ የመጣው ያው የሰውን ሪያክሽንስና የቤተሰብ ደስታ ያ የበለጠ ያስደስታል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር አቶ ዘራይ ገብረ እግዚአብሔር የዘንድሮው የ12ኛ ክፍል ማጠናቀቂያ ፈተና ከፍተኛ ውጤት በአማራ ክልል መመዝገቡን መናገራቸውን ተከትሎ የዚህ ውጤት ባለቤት የባህር ዳሩ ብሩክ ዘውዱ መሆኑ ተረጋግጧል። ስድስት መቶ አርባ አምስት ከፍተኛ ውጤት ነው። ስለዚህ ስድስት መቶ አርባ አምስት ያመጣው አንደኛ ነጥብ ፒዩርሊ እሱ ውጤት ነው ብለን ነው የምናምነው ከአማራ ክልል ነው። አምና ስድስት መቶ አርባ ሰባት ነበረ ታስታውሱ እንደሆነ የብሩክ ዘውዱ ወላጅ እናት ወይዘሮ ኤልሳቤጥ ጥላሁን ብሩክ ከልጅነቱ ጀምሮ የተለየ ባህሪ እንደነበረው ከዶች ቬሌ ጋር በነበራቸው ቆይታ ተናግረዋል። ከልጅነቱ ጀምሮ የሚገርም ልጅ ነው። በቃ የእውነት እኔ እናት ስለሆንኩ ሳይሆን ሕፃንም ሆኖ ነገሮችን ትኩረት ሰጥቶ የሚሄድ የሚፈልገውን ነገር ካላገኘ የማያርፍ ልጅ ነው የነበረ። በለቅሰው የሚሆን በምንም የሚፈልገውን ነገር ማስደረግ የሚችል ልጅ ነው የነበረ፣ አቅም የነበረው አይተኛም። የፈለገውን ነገር አባቱን በህይወት እያለ እግዚአብሔር ይመስገን በጣም ጥሩ ነዋሪዎችም ነበርን እና የፈለገውን ነገር ሳያስደርገው መተኛት፣ መቀመጥ፣ መቆም አይችልም እና ሁሌ ይገርመኝ ነበረ። በቤት ውስጥም አሁን የህክምና ትምህርቷን በጎንደር ዩኒቨርሲቲ ከምትማረው ታላቅ እህቱ መሀሌት ዘውዱ ጋር በመሆን እናቱን በተለያዩ መንገድ እገዛ ያደርግ እንደነበርም ወይዘሮ ኤልሳቤት በቆይታችን ወቅት አጫውተውኛል። እኔን በቃ ቤት ውስጥ በጣም በአታምንም። አሁን ወንድ ልጅ እንደዛ ያደርጋል ብትለው ምትለው ብሩኬ ዳቦ ሊጣ ዳቦ ሲጋግር ኬክ ማንም ባለሙያ ሸፍነኝ የሚል የሱን ዳቦ አይጋግረውም። በሚገርም ሁኔታ ቤት ያጸዳል። ልብስ ስናጥብ በጋራ ነው የምናጥብ። ምንምል እንግዲህ ነጠላ እናት ነኝ። ከዘጠኝ ዓመት በኋላ ቤት ውስጥም ብዙውን ጊዜ በሰራተኛ ልኔ ቤቴንም ልጆችን ማኔጅ አድርገው አንድ ልጅ ስራ ይሄ ነው ብዬ ነው የገባሁበት እና እነሱን የሚሰሩ በሚገርም ሁኔታ ማህሌትም ብሩክም ልብስ ስናጥብ በኩል ነው የምናጥብ። እኔ አሻለሁ እነሱ እያለቀለቁ ያሰጣሉ። እንደዚህ ነው ስራችን። ከዘጠኝ ዓመት በፊት የስዕል ባለሙያ የነበረውን ባለቤታቸውን በሞት ያጡት ወይዘሮ ኤልሳቤጥ ከዚህ በኋላ ህይወት ፈተና ቢሆንም ልጆቻቸውን ከእንጀራ መጋገር እና መሸጥ ጀምሮ ተግተው በመስራት ለዛሬው ደረጃ እንዳደረሷቸው ይናገራሉ። እውነቱን ለመናገር በሰዓቱ በጣም ከባድ ነበረ። ዘውዱ ድንገትም ስለሆነ ያለፈው ቀለኔ አራስ ነበር። የሀያ ሁለት ቀን አራስ ነው የነበርኩ ሚስቱ ያለፈ ጊዜ እና በቃ በጣም ያልጠበቅኩት አይነት ዱቡዳ ነው ቤት የሰራ ለስዕል ጋር ለ ብሎ ነበረ እንደ አዳራሽ እንደስ ሄደው ነገር እሱን ከፍዬ ሶስት ክፍል አውጥቼ ሁለቱን ክፍል እያከራየ አንዷ ክፍል ደግሞ አንዴ ሀይሌም ሲኖር አንዴ ምንም ሲሆን እያልነ እነሱን ሲያጠኑበት አድርገን በዛ ነው በቃ የተወጣ ኑሮ በጣም ሲከብደን እንጀራ መጋገር ጀመርኩ ብቻዬ። እና እንጀራ እየጋገርኩ ሌሊት አተኛም። በቃ ስራው ቦታ ቦካ አለህ አብሴት ትጥላለህ በዛ ላይ አራስ ነኝ። እንግዲህ እንዳልኩ ህፃን ነው ልጅ አለ አጠባለሁ። እናቴ ጠላ የሸጠች የሆዳችንን ትደጉመናለች። ቤት ክራያችን ትንሽ የተደረገች ብር እሷ ናት። ዩኒፎርም ደብተር፣ እስክሪፕቶ በሚገርም ሁኔታ እግዚአብሔር ረድቶኝ ባርኮልኝ ማለት ነው አንድም ቀን ዩኒፎርማቸው ሳይጓደል ማንም ሰው ለደብተር እና ለእስክሪፕቶ ብላ ሳይረዳኝ ማለት ነው። በቃ ከእናቴ ውጭ በኮንፊደንስ ቦርሳ ዓመት ቀይር የላቸው እስክርቢቶ እርሳስ ሲገቡ በዓመት ሁሉ ነገር ድሮ ዘውድ ያደርገው ነው የነበረው። ነገር በቻልኩት መጠን አድርጌ እንደፈለጉት። ግን የሚገርመው ልጆች በጣም አብሶ፣ ብሩክ የወንድ ባህሪ፣ እንዲሁም ሴቷ ፍላጎቷ እንዲሟላ ትፈልጋለች። ብሩክ ግን በሚገርመው ሁኔታ እኔ ምንም ነገር እንዳያደርግለት አይፈልግም። ስሜቱን ተቆጣጥሮ ነው፣ በቃ ኖ አልፈልግም እኮ። የሆነ ነገር ጠይቆ እንኳ በቃ አድርገዋለሁ ካልኩት እንዳላደርግ ነው የሚከለክለኝ። እንደዛ ሆነን ያን ዘመን አልፈ ነው በዚህ ነገራችን ላይ በጣም ብዙ መስዋዕት ተከፍሎበታል፣ እዚህ ለመደረስ። አሁን ምንድ ይገኝ ክራይ ነው፣ በቃ ምን እንደተዳደረ በቤት ክራይ። የብሩክ ታላቅ ወንድም ሀይሌ ዘውዱ እንደሚለው አይዞህ በርታ ከሚለው ማበረታቻ ቃላት ውጭ ብዙም ድጋፍ እንዳላደረገለት አመልክቶ፣ ሁሉም በእናታችን ድጋፍ የተደረገ ነው፣ ምስጋናውም ለእሷ መሆን አለበት ብሏል። ያው እንደ ወንድም በተሻለ መጠን እንዲጎብዝ ትመክረዋል። ከእዛ ውጭ ግን ያው እናታችን ናት። ሌት ተቀን እንዲሁም አብራ ብታነብ እንዲሁም እሷ ትልቅ ቦታ ትደርስ ነበር ማለት። እነሱ እንቅልፍ ሲተኙ እየቀሰቀሰች እንቅልፏን አጠ እና ያክል አመት ቆይታ ያው የእሷ ውጤት ነው። እኔ እንዲሁም ያገዝ ለማለት ስለሚከብደኝ ነው። እሷ ቁጭ ብላ ነው ከጎን ሳተኛ ማለት ነው። አሁንም ብሩክን፣ እንዲሁም በቃ የልፋቷ ውጤት ዛሬ ላይ ጥሩ እንትን አፍርቷል። እንግዲህ ነገን ደግሞ ያው መጨረሻ ጊዜ ሳምሮ እስካሁን በተደረገው ንትን ሁ የቤተሰብ እንትን አሁንም አይለየውም። የብሩክ መምህር የሆኑት አቶ ደግ አድርገ መኩሪያው ብሩክ የተሰጠውን የቤት ስራ በወቅቱ የሚያከናውን ሌሎችን ለመርዳት የሚተጋና የሚጠበቅ ተማሪም ነበር ነው ያሉት። ከመጀመሪያም ጀምሮ ልጁ ለትምህርት ያለው ብቃት ተነሳሽነት እጅግ በጣም የተለየ ነው። ልጁም ሞራ አድማጥ ነው ከመናገር ይልቅ ማድመጥን የሚያስቀድም ልጅ ነው። ምንም ሰው ለመርዳት ዝግጅ ነው። ተማሪ የሚባለውን ነገር በቀጥታ ይወስዳል። ያልገባውን ይጠይቃል፣ በግልጽ ነው ይጠይቃል። አፕሮቹ ጥሩ ነው እና ጥሩ ነው ከአስተማሪ ጋር ያለው አፕሮች እንዲሁም ደግሞ ፈቃደኛ ሆኖ ወደ እሱ የመጡትን ልጆች ከማገዝ ወደኋላ ይልቅ ብሩክን የወደፊት ህልሙን እና እቅዱን ጠይቄዋለሁ። ብዙ ጊዜ እንዳልኩት እኔ ብዙ ቦታ ላይ ነው ኢንተረስቶች እና ድሎችን መሞከር ነው የምፈልገው። ማለት ያሉኝ ድል ሲዝ ማድረግ እፈልጋለሁ። የውጭ ድል ካለ የተሻለ ትምህርት ማግኘት ከቻልኩ እሱንም መሞከር እፈልጋለሁ። እዚህ ሀገር ውስጥ ደግሞ መማር ከሆነ የተሻለ ትምህርት ቦታ ያለበት ቦታ ሄጄ ነው መማር የምፈልገው እና ለአሁኑ ይህንን ነው ማለት አልችልም። ብሩክ ያጠናን ስልቱን እና ያለውን ልዩ ባህሪም እንደዚህ ገልጾልኛል። ያው ከሰው ሰው ይለያያል። ያነባበብ ስልቱ ግን የኔም መወቅ ከፈልጉን የማምሸት ደስ ይለኛል ቡና ምናምን አልጠጣም። ሌሊት መነሳት አልወድም። በጣም ደግሞ ተጨናንቆ ማንበብም ብዙ ጊዜ እንደም እንደገና በጣም እያነበብን ይመስለናል ግን ፈተና ላይ እንደገና እንወርቀዋለን እና ቀለል ቀለል እያረጉ እያረፉ በየ5 ደቂቃ እያረፉ የ5 ደቂቃ ብሬክ እየወሰዱ ምናምን ቢያነቡ ጥሩ ነው ብዬ አስባለሁ። ከእናቴ ጀምሮ በዋናነት እናቴ፣ አያቴ፣ ወንድሞቼ፣ እህቶቼ፣ ጓደኞቼ፣ መምህሮቼ በጣም ብዙ ደግሞ ሌሎች ሰዎች ሁሉ ተጨምሮበት ብዙ አሁን ለእኔ ለመሆን ያው ብዙ እርዳታ ተደርጎልኛል። ያው በዚህ አጋጣሚ አመሰግናለሁ። መጨረሻም በውጭም ሆነ በሀገር ውስጥ ያሉ አቅም ያላቸው ኢትዮጵያውያን ባለሀብቶችና ባለድርሻ አካላት ብሩክ የተሻለ ትምህርት እንዲያገኝ ጥረቶችን እንዲያደርጉላቸው ጥሪ አቅርበዋል። በ2011 ዓ ም የ12ተኛ ክፍል ማጠናቀቂያ ፈተና የወሰዱ ተማሪዎች ቁጥር 320,000 እንደሚጠጋ መረጃዎች ያመለክታሉ። አድማጮች፣ ዓለምነው መኮንን ነበርሁ። የዛሬው ፕሮግራማችን በዚህ ይጠናቀቃል። ሰላም